ዛሬ በመላው ኢትዮጵያውያን ዘንድ የኢየሱስ ክርስቶስ የልደት በዓል ገና ሲከበር ውሏል። ምእመናን በዓሉን በሚያከብሩበት ወቅት አብረው ሊያስቧቸው ይገባሉ የሚሏቸውን ሐሳቦች ሊነግሩን የፈቀዱ መቀመጫቸውን እዚህ ሰሜን አሜሪካ ላይ እያደረጉ የሃይማኖት አባቶችን መልእክት ተቀብለናል። አቡነ ፋኑኤል በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የዋሽንግተን ዲሲና አካባቢዋ ሊቀ ጳጳስ ናቸው። ከኢየሱስ ክርስቶስ በዓለ ልደት ዛሬ ለእኛ ለሕይወታችን ሊጠቅመን ገንዘብ ልናደርገው ይገባል ያሉትን መልእክት አጋርተዋል። በእውነቱ የዛሬው በዓል ትልቅ ነገር የሚነገረን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በተወለደ ጊዜ እኛ ኢትዮጵያውያን የዛሬ ሁለት ሺህ ዘመን በቤተልሔም ተገኝተን ለተወለደው ሕፃን የሰገድን መብአ ያቀረብን፣ ወርቅ ያቀረብን፣ ዕጣን ያቀረብን፣ ከርቤ ያቀረብን እኛ ኢትዮጵያውያን ነን። የዛሬ ሁለት ሺህ ዘመን ታሪካችን ረስተን ከመቶ ዓመት ወዲህ በተጻፉ የሐሰት ትርክቶች ላይ ተጭነን እርስ በርሳችን ስንገፋፋ እኛ በእውነቱ የነዛ የሰብአ ሰገል ልጆች ነን ለማለት አያስደፍርም። ሊቀ ጳጳሳት አቡነ ፋኑኤል ኢትዮጵያ ውስጥ ግጭቶች መበራከታቸውን የሃይማኖት ተቋማትን ውድመት ጨምሮ በርካታ ጥፋት እየደረሰ መሆኑንም ጠቅሰው ኢትዮጵያውያን ወደ ሰላምና ፍቅር መንገድ እንዲመለሱም መክረዋል። ስለዚህ ዛሬም ወደ ልቦናችን እንመለስ፣ ወደ ቤተልሔም እንመለስ። በቤተልሔም ሰላም አለ፣ በቤተልሔም ፍቅር አለ። በቤተልሔም ሰውና እግዚአብሔር የታረቀበት ሰውና መላእክት የዘመሩበት የሰላም ጊዜ መሆኑን ማስታወስ ያስፈልጋል። ያ በቤተልሔም የታየው ብርሃን ዛሬም በእኛ በልቦናችን ውስጥ በንስሐ አማካኝነት ሊበራ ይገባል። እኛ ትላንትና አውቀናል፣ ተምረናል በሚሉ ውስጣቸው ኢትዮጵያዊነት በሌለ ጥቂት ግለሰቦች የተጻፉትን ትርክቶችን ይዘን ብቻ እርስ በርሳችን ስንገዳደልና በሌለ ታሪክ ላይ ጊዜ ስናባክል እንገኛለን ናውቀናል ስተጃን እኛና በኢትዮጵያ ካቶሊካዊት ቤተ ክርስቲያን የዋሽንግተን ዲሲ ኪዳነ ምሕረት ቤተ ክርስቲያን ቆሙ ሲሆኑት አባ አባይነ ፍራንሷ በበኩላቸው የእግዚአብሔር ፍላጎት የሰው ልጆች ማዳን መሆኑን በሰው ልጆች መካከል መፈቃቀርና መዋደድን ለማስፈን በሰው ልጆች መካከል መኖሩን አንስተው የእግዚአብሔር የምሥራሽ ቃል በሰዎች ሁሉ ልብ ውስጥ ይኖር ዘንድ ፍሬ ያፈራም ዘንድ ሰላም መከባበርና ፍቅርን ማስቀደም እንደሚገባ ምክረዋል። በውጭ ሀገር የሚገኙ ኢትዮጵያውያን እርስ በርሳቸው ሲረዳዱ ሲዋደዱ ይታያል። በሀገራችን ግን አንዳንድ እንዲህ የመሰለ ነገሮች ምሳሌ ልናደርግ ያስፈልጋል። በአንደኛ ዮሐንስ ምዕራፍ ሁለት ከቁጥር ዘጠኝ በእርሱ ኖራለሁ የሚል ወንድሙን የሚጠላ እርሱ ከእግዚአብሔር ጋር አንድነት የለውም። ወንድሙን የሚወድ ጎረቤቱን የሚወድ በብርሃን ይኖራል ከእግዚአብሔር አንድነት ይኖረዋል። አሁን ያለንበት ተጨባጭ የሀገራችን ሁኔታ የሚታዩት ሁለት ነገሮች ናቸው። አንደኛው ነጻነት፣ ሁለተኛ ግጭት። በነጻነታችን ተጠቅመን መልካም ነገሮች መስራት፣ ገንቢ ሀሳቦች ማፍለቅ፣ መወያየት፣ መወዳደር፣ ሀገራችንን ማሳደግ ያስፈልጋል። ተወለደ ቤትልሔም ከተማ የምሥራች ደስ በለ ኢየሱስ ተወለደ ቄስ በሪውን መኮንን የሜሪላንድ መድኃኔ ዓለም ወንጌላዊት ቤተ ክርስቲያን ቄስ ናቸው ገና ሁሉንም አይነት ሰዎች ወደ ክርስቶስ የሰበሰበ የአብሮነት በዓል መሆኑን አውስተው የሰው ልጆች ልዩነት እንደ በረከት ተቆጥሮ ሰላምና ፍቅርን ማስፈን ልዩነትን ወደ ዕውቀት መቀየር እንደሚገባ ተናግረዋል። ገና ከነገድ ከቋንቋ፣ ከጎሳ፣ ከሕዝቦች ሁሉ ወደ ክርስቶስ የመጡ ሕዝቦችን የሚጠቃልል ነው። ስለዚህ አንድ አይነት ሕዝቦች አይደሉም ወደ ክርስቶስ የመጡት። ግን አንድ አይነት ሕዝቦች በክርስቶስ ውስጥ በልዩነት በህብረት እንዲኖሩ ሰፊና ሀብታም የሆነ ትምህርት ያለው የምስራችን ሰዎች የዚህ የምስራችሁ የህብረት እውቀት ከሌላቸው ህብረት ችግር ይሆንባቸዋል ሰው እኔን ካልመሰለ ብለው የሚያጣብብ ነገር ይፈጠራል ስለዚህ በግለሰብም ይሁን በጎረቤትም በአካባቢ በሀገርም ደረጃ ልዩነት ውበት ነው በረከት ነው እንጂ ችግር አይደለም መሰረት ምክንያት ምክንያቱም በአለም ላይ ያለው ሰው በሙሉ መልኩ ይለያያል ቋንቋው ይለያያል አሳሰቡ ይለያያል አካሄዱ ይለያያል አመጋግቡ ይለያያል በጣም ብዙ ልዩነት አለ። እና እነዚህ ልዩነት ወደ እውቀት ማምጣት መቻል ነው። ቄስ በሪውን ከዚህ በተጨማሪ ሰዎች ባለፈ ታሪክ ላይ ከመቆም ተሻግረው ፋይዳ ያላቸው ሀሳቦችን ያሰሱ ዘንድም መክረዋል። ዛሬ ረጅም ዓመት በፊት የነበረው ሀሳብ ላይ ሰዎች ተጠርቅረው መቅረት የለባቸው። ይሄ ደግሞ ከወጌሉ የሚገኝ የወጌል ብርሃን ነው። ስለዚህ ሀሳቦች ሀብታም እንድንሆን የህብረት እውቀት እንዲኖረን ይሄ ደግሞ ከወንጌሉ ውስጥ ለህዝቡ ሁሉ የሚሆን ታላቅ የምስራች ጌታ ተወለደ የሚለው ለነፍስ ብቻ አይደለም፣ ለስጋም ብቻ አይደለም።